Okay, <laughs> Radio. ዶክተር ዮሐንስ ክንፉ በካምብራ ዩኒቨርሲቲ የሉላዊ ጤና ምጣኔ ሀብት ተመራማሪና በአውስትሬልያ ኢትዮጵያውያን ተመራማሪዎች በይነ መረብ ፕሬዚደንት ቀደም ሲል ዶክተር ከፍ ያለን ስለ ስኬቶች አንስተዋል። ስኬት ካለ ተግዳሮትም ይኖራል እና ባለፉት አስራ ሁለት ወራት ውስጥ አብረን ምን የገጠሙት ተግዳሮቶች ነበሩ? እነሱንስ እንዴት ሊወጣቸው በቃ መጀመሪያ ካሳሁን ለዚህ እድል ስለሰጠን አመሰግናለሁ ወደ ተግዳሮቶቹ ከመግባቴ በፊት ትንሽ ከፍ ያለ ያለው ላይ ለመጨመር ፈልጋለሁ ምንድን ነው ባለፉት አስራ ሁለት ወራት ካደረግናቸው አንዳንድ ነገሮች ውስጥ አንዱ ምንድን ነው፣ የኔትወርኩ አባላት በሙያቸው ዳይቨርስ ስለሆኑ ስራችንን በተለያዩ ዘርፎች አዋቅረናል ማለት ነው እና አብረን ውስጥ በአሁኑ ሰዓት አራት የ ጥናት ዘርፎች አሉ። አንደኛው ኢፒዲሞሎጂ እና ፐብሊክ ሄል ነው። ሁለተኛው ደግሞ ሄልት ሲስተም ሳይንስ ነው። ሶስተኛው ደግሞ ኢኮኖሚክስ ን ዴታ ሳይንስ ነው። እና አራተኛው ደግሞ ፋርማሲውቲካል ንድ ባዮሎጂካል ሳይንስ ነው ማለት ነው። እነዚህ በዚህ በአራት ኤሪያዎች ላይ ነው እስካሁን እየሰራን ያለ ነው። እነዚያ ቅድም የተገለጹት አክቲቪቲዎችም በዛው ስር የነበሩ ናቸው እና ወደፊት እንግዲህ ሌሎች ሙያዎችን እያካተትን ኢትዮጵያና ኢትዮጵያኖችን አፌክት የሚያደርጉ የተለያዩ ሳይንሳዊ ጥናቶችን የምናደርግበት የስራ ዘርፎች ይኖሩናል ማለት ነው። ወደ ተግዳሮቶቹ ስመለስ የእኛ ኔትወርክ ከተመሰረተ አንድ ዓመት ትንሽ ገፋ ቢል ነው እና ገና ያንግ ድርጅት ነው። ያንግ ድርጅት እንደመሆኑ መጠን አብዛኛውን ጊዜ አሳለፍ ነው ራሳችንን በውስጥ በማጠናከር ነው ማለት ነው። ሌላው የድርጅቱ መልኩ ምንድን ነው? የት በተለያየ ዘርፍ ውስጥ ያለን ነው። ቅድም እንደገለጽኩ ይሄኛው ራሱ አንዳንድ ጊዜ እንደ ተግዳሮት ሊሆን ይችል ይሆናል። ያው ግን እንደነገርኩ ራሳችንን በነዛ ነገሮች በተለያዩ ዘርፎች በማድረግ ያኛውን ተግዳሮት መልክ ለማስያዝ ሞክረናል። ሌላው ደግሞ አባሎቶቻችን በተለያዩ የሙያዊ እርከን ላይ ነው ያለ ነው ግማሾቻችን ድህረ ምረቃ ተማሪዎች ነን፣ ፒኤችዲ ተማሪዎች ነን። ግማሾቻችን ኤርሊ ኬረር ወይ ሪሰርቸሮች ነን። ግማሾቻችን ደግሞ ትንሽ ሰንበት ያልንነን ማለት ነው። እና እንደዚህ በሚሆንበት ጊዜ ተፈጥሮ የተለያየ ኒድ አለ ማለት ነው። እያንዳንዱ ግሩፕ የሚ አስፓየር የሚያደርገው ለማየት የሚፈልገው ለማድረግ የሚፈልገው የተለያዩ ነገሮች ናቸው። እንግዲህ ይህም ደግሞ በጊዜ የሚፈታ ነው የእያንዳንዱን ኒድ ለማድረስ። ስለዚህም እንደ አንድ ተግዳሮትም ሊታይ ይቻላል። ግን ተግዳሮቶች ደግሞ እድል ፈጣሪዎች ናቸው። ማለት አሁን ይህንን በገለጽኩል መሰረት በተለያየ ሌቭል መሆናችን የሙያ ክህሎታችንን ለማስተላለፍ ይመቸናል። ለምሳሌ ወደ ሲኒየር ሌቭል ሪሰርቸር የሆኑት ለኤርሊ ኬረር ሪሰርቸሮቹ እርሊ ኬረሮቹ ደግሞ ትምህርታቸውን በመከታተል ላይ ላሉት የሙያዊ ሀሳብ መለዋወጥን እድል ይፈጥራል ማለት ነው። ተግዳሮች ብቻ ሳይሆን ሌላው እንግዲህ እንደ ተግዳሮት የምንገልጸው ባለፈው አስራ ሁለት ወር ከዛም ትንሽ በላይ ሀገራችን በቀውስ ውስጥ ነው ያለችው የጦርነት ሁኔታ ያለበት ሁኔታ ነው እና ይሄ ደግሞ አባሎቻችንን እኛን በቀጥታ ሚሆን በተዘዋዋሪ ተጽዕኖ አሳድሯል። ምክንያቱም ከዛም አካባቢ የመጣን በርካቶች ስላለን ማለት ነው። ይሄ እንደ ግለሰብ አባሎቻችንን የስራ ፕሮዳክቲቪቲያቸውን አፌክት አድርጓል። በዛም ደግሞ ተነሳሽነትንም አፌክት እንደሚያደርገው እገምታለሁ። ሆኖም ግን ይሄ እንዳለ ሆኖ ባለፈው እንደተገለጸው ባለፈው አስራ ሁለት ወረት በጣም ጠንከር ያለ እንቅስቃሴ አድርገናል። ፔፐሮች በጋራ ፐብሊሽ አድርገናል። ስብሰባዎች ያካሄድን ነው። ሁለት አመታዊ ኮንፈረንሶችን አድርገናል። ይህም የሚያሳየው ምንድን ነው አባላቶቹ ያለው ችግር እንዳለ ሆኖ በሙያ በሙያቸው ላይ ፎከስ ማድረጋቸው ነው ምናለ ፕሮፌሽናሊዝም ሀይ ሌቭል ኦፍ ፕሮፌሽናሊዝም በአባሎቹ ውስጥ መኖሩን ነው የሚያሳይ ማለት ነው እና በይህንን እያደረግን እየተንቀሳቀስን ነው። እንግዲህ እነዚህ ናቸው ለጊዜው ልገልጻቸው የምችላቸው ተግዳሮቶች። አብረን ኔትወርክ፣ በቀጣይ መጪ ዓመታት የአጭር ወይም የረጅም ጊዜ እቅዶቹስ ምንድናቸው? ምን ተልመዋል? በጣም ጥሩ ጥያቄ ነው ካሳሁን። ኔትወርኩ ሲመሰረት ራሱን መሰረት ያደረገበት ሚሽን፣ ቪዥን እና ፐርፐሶች አሉት። በእነሱ ላይ መሰረት አድርገን የአጭር የመካከለኛ እና የረጅም ጊዜ እቅዶች አሉን። እነዚህም እቅዶች ደግሞ ራሳችን ማለትም በኔትወርክ ውስጥ ያሉ አባላትን የነሱን ብቃት፣ የእነሱን የሙያ እድል ወይም ኦፖርቹኒቲ የማስፋት የስራ ፕላኖች አንድ ነው። ሁለተኛው ደግሞ ጥናቶችን ኢትዮጵያ ላይ ፎከስ ያደረጉ እና በአፍሪካም ላይ ፎከስ ያደረጉ ጥናቶችን የማድረግም ሌላው ፕላን ነው። እመለስበታለሁ ትንሽ ያሉ እንድዛ እዛ ላይ ሌላ ደግሞ የራሳችንን ካፓሲቲ የሜምበሮቹን ካፓሲቲ ብቻ በማጎልበት ሳይሆን አንዱ ጎላችን በኢትዮጵያ ያለውን ካፓሲቲ ቢልዲንግ ላይ በስፋት ለመንቀሳቀስ ስለሆነ ፕላናችን እዛም አካባቢ የተወሰኑ ፕላኖች አሉ እና እነዚህ እነዚህ ላይ አሁን ግን ትንሽ አንዳንድ ምሳሌዎች ልስጥህና ልለፍ። ጥናት በተመለከተ የመጀመሪያው አኑዋል ሪሰርች ሲምፖዚያችንን በሁለት ሺህ ሀያ አድርገን ነበር። ያኛው በመሰረቱ ፎከስ አድርጎ የነበረው ወይም ደግሞ ዋናው የሲምፖዚየሙ ሲም መሰረተ ሀሳብ ኢትዮጵያ ኮቪድ ፓንደሚክ የሚለው ነበርና በዛ ላይ በርካታ ፔፐሮች ፕሬዘንት ሆነው ከአምስት መቶ በላይ ሰዎች ከኢትዮጵያና ከዚህ ከአውስትራሊያና ከተለያዩ ዓለም ክፍሎች በዙም ተካፍለውበታል እና ሁለተኛውን ሪሰርች ሲምፖዚየምም በዚህኛው ዓመት በሁለት ሺ ሀያ አንድ ላይ ሴፕቴምበር ላይ ያካሂደናል። የዛ ደግሞ ዋናው ሲሙ የነበረው ኤንድ ዌልፌሪንግ ኮንቴምፖራሪ ኢትዮጵያ ፕሮግረስ ኤንድ ሴት ባክ በሚል ዋና መሪ ሀሳብ ነበረ ያደረግነው። በዛም ላይ በርካታ ሰዎች ተሳትፏል። ስለዚህ ፕላኑ የሚቀጥለው ይሄኛው ሲምፖዚየም በይመቱ ይቀጥላል ማለት ነው። ይሄ አንዱ ነው። ሌላው ደግሞ በሪሰርች አንጻር ተጨማሪ የምናስበው ያለፉት ሁለት ዓመታት ያው ኮቪድ ሀገራችን እና ደግሞ የዓለም ክፍልም የተወሰኑ አድቨርስሊ አፌክትድ ሆነዋል። ለምሳሌ ኮቪድ ሰፋ ያለ ስፋት አለው እና ምንድን ነው በዚህ ኤሪያ ለምሳሌ ኮቪድ በጤና አቅርቦት ላይ በጤና አክሰስ ላይ ያለውን ኢፌክት በተለይ በእናቶች እና በሕጻናት ላይ ተመላከቱ ሰርቪሶችን በኢትዮጵያ ላይ ያለውን በስፋት ለማጥናት አስበናል ከሚኒስትር ኦፍ ሄልት እና ሌሎች ሬሌቫንት ከሆኑ ኢንስቲቱሽኖች ኢትዮጵያ ጋር ያሉት በመገናኘት ማለት ነው። ስለዚህ አንዱ ጥናታችን ይሆናል። በአጭሩ ብለን የምናስበው እሱ ነው። ሌላው ደግሞ ቅድም የገለጽኩት በሀገራችን ያለው ቀውስ የጦርነቱ የራሱ የሆነ ተጽዕኖ አለው። ስለዚህ የጦርነቱ ኢፌክት በጤና ላይ እና በጤና ተቋማት ላይ ያለውን በጥናት በጥልቀት እና ፕራይመሪ ዳታን በማሰባሰብ አገር ቤት ካሉ መንግስታዊ ድርጅቶች እና ዩኒቨርሲቲዎች በነዚህ ጦርነቱ አፌክትድ በሆኑ የኢትዮጵያ ክፍሎች ካሉ ዩኒቨርሲቲዎች ጋር ኮላብሬት በማድረግ ለማስረት አስበናል ማለት ነው። እንግዲህ በጥናቱ አኳያ ነው። በካፓሲቲ ቢልዲንግ ላይ ሰብ ነው። አሁን በሀገር ላይ ብዙ ኢትዮጵያኖች ድንገት እዚህ አውስትራሊያ መጥተው ከፍተኛ ትምህርት ለመማር የሚፈልጉ እንደሚኖሩ ስለምናውቅ፣ ምክንያቱም በተለያዩ ጊዜ ሌሎች እና የተለያዩ ነገሮችም ስለምናገኝ እዚህ አውስትራሊያ ያለው ስኮላርሽፕን በተመለከተ ያለውን አካሄድ መሟላት ያለባቸው ነገሮችን እና ደግሞ ፒኤችዲ ፎር ለመማር ለምሳሌ እዚህ ፕሮፖዛል መጽሐፍ አንድ አካል ነው። ስለዚህ ፕሮፖዛል እንዴት ነው ዲቨሎፕ የሚደረገው በተመለከተ ተከታታይ የሆነ የዙም ፕላትፎርሞች ማካሄድ አስበናል። ይሄ የተለያዩ ዩኒቨርሲቲዎች ኢትዮጵያ ውስጥ ላሉ ማድረግ በዛ መልኩ ሊሆን ይችላል፣ ወይም ደግሞ በአጠቃላይም በአለም ላይ ያሉት የተለያየ ጊዜ አድርገን ማለት ነው። ይሄ አንድ ከካፓሲቲ ቢልዲንግ ጋር በስፋት ለመስራት ያለ ያሰብነው ነው እና የተወሰኑት ጋር ደግሞ በተለይ ደግሞ ከሙያችን ጋር ቅርብ ያሉትን ደግሞ ሜንተርሺፕም በመስጠት ሰክሰስፉል የሆነ ፒኤችዲ አፕሊኬሽኖች እንዲያደርጉ የመርዳት ሀሳብ አለ ማለት ነው። ይሄ ካፓሲቲ ቢልዲንግን በተመለከተ እና ኢትዮጵያ ባለው እንቅስቃሴ ማለት ነው። ሌላው ራሳችን ውስጥ የራሳችን ውስጥ ያለው ብቃትም ለመጨመር ቅድም እንደገለጽኩ በተለያየ የሙያዊ እርከን ላይ ስላለን እና ደግሞ አሁን ፒኤችዲ ውስጥ ያሉ እና እንደ ኧርሊ ከሬር ያሉ እና ሌሎችም ሰክሰስፉል የሆነ ፕሮፌሽናል ላይፍ በአውስትራሊያ ውስጥ ሊድ እንዲያደርጉ ለምሳሌ በአካዳሚክ ውስጥ ያሉትን እንደ ግራንት ራይቲንግ ወርክሾፖችን ኦርጋናይዝ ለማድረግ እየተንቀሳቀስን ነው። ሬጉላር የሆነ ሴሚናር ሲሪስ ይኖረናል። ደግሞ ሜንተርሽፕንም ያካትታል ማለት ነው። እንግዲህ እነዚህ ናቸው እንግዲህ እንደ ፕላን ያዝ ናቸው። የኔትወርኩ ስም በእርግጥ በአውስትሬሊያ ኢትዮጵያውያን ተመራማሪዎች በይነ መረብ ወይም ኔትወርክ ነው የሚያመለክተው እዚህ ሀገር የሚገኙት ትውልድ ኢትዮጵያውያን የሚሳተፉበት ነው። የምርምር ስራዎቹ ላይ ከአውስትራሊያ ውጭ ካሉ በዓለም አቀፍ ደረጃ ያሉ ኢትዮጵያውያን ተመራማሪዎች ጋር የሚኖራችሁ የጥናት ወይም የምርምር ትብብሮች ምን ይመስላሉ? በሌላ ሀገሮች ውስጥ ያሉ በእናንተ ኔትወርክ ውስጥ ባሉት አራት ዘርፎች ውስጥ ለመሳተፍ ፈቃደኛ የሚሆኑ ወይም መቀላቀል የሚሹ ቢኖሩ ያንን ማድረግ ይችላሉ። እናንተ ጋር እስካሁንስ ያላችሁ የጋራ ትብብር ምን ይመስላል? ከአውስትራሊያ ውጭ ካሉ ተመራመሪዎች ጋር። በጣም ጥሩ ጥያቄ ነው። ጥሩ አስታወስከኝ። ይሄንን ለመግለጽ በአእምሮ ይዤው ነበር። ጥሩ ጥያቄ ነው። አብረን ደ ኔትወርክ ሲቋቋም እና የራሱን ኮንስቲትዩሽን ዲቨሎፕ በምናደርግበት ረጅም ጊዜ ውስደን ነው ይሄንን ያደረግነው፣ የእሱን ተጽዕኖ ፈጣሪነትም በማሰብ ማለት ነው የእኛ ዋናው ግባችን አብረን ኢትዮጵያና ኢትዮጵያኖች ላይ በተመለከተ ፕሪሚየም ኢንስቲትዩሽን እንዲሆን ነው በአለም ላይ የእኛ ጎል ማለት ነው። ይህን ደግሞ ለማድረግ የተለያዩ ክህሎት ያላቸውን ሰዎች ከተለያዩ የዓለም ክፍል ማካተት ይጠይቃል ማለት ነው። ስለዚህ በኮንስቲትዩሽናችን መሰረት የዚህ የእኛ የኔትወርኩ ሜምበር ለመሆን ኢትዮጵያዊ መሆንም አይጠይቅም፣ በአውስትራሊያ መኖርንም አይጠይቅም። ለማንኛውም ኢትዮጵያ ላይ እና ኢትዮጵያኖች ላይ ጥናት ለመስራት ለሚፈልግ የትኛውም የዓለም ክፍል ያለ ጆይን ሊያረገን ወይም ልታረገን ትችላለች ማለት ነው እና በጣም ኦፕን የሆነ ነው፣ በኮንስቲትዩሽኑ ማለት ነው። በአሁኑ ጊዜ አባሎቻችን በአብዛኛው ከኢትዮጵያና ከአውስትራሊያ ያለን ነው። ግን እንደ ኔትወርክ ግን ምንም ሪስትሪክሽን የለንም፣ ሁሉንም ፍላጎት ያለውን ለማካተት ነው። እንዲያውም አንዳንድ ሪሰርቸሮቹን ወደፊት ከሌሎች ሀገሮች ጋር የሚሰሩ ነገሮች አሉ። ቅድም ስለ ሪሰርች ፕላን ለምሳሌ ሲባል ትንሽ የሚሰረኩት ምንድን ነው እንደነገርኩ ያለፉት ሁለት ዓመታት ከባድ ጊዜዎች ናቸው። በዓለም ላይ በተለይም ደግሞ በኢትዮጵያ ላይ እና በኢትዮጵያ ላይ ለምሳሌ እንደነገርኩ ጦርነቱ በጤና እና በጤና ማእከላል ላይ ያለውን ተጽዕኖ ለመስራት አሰባለብ ያለው ሌላው ጦርነቱ ለምሳሌ ኢትዮጵያ ውስጥ ይካሄድ እንጂ ከኢትዮጵያ ውጭ ያሉ ኢትዮጵያኖችንም አፌክት አድርጓል። ስለዚህ ያንንም በተመለከተ ለምሳሌ በሜንታል ዌልቢንግ ላይ ያለውን ተጽዕኖ ማለት እዚህ አውስትራሊያ ላይ ለሚኖሩ ኢትዮጵያኖች የእነሱ ሜንታል ዌልቢንግ እንዴት ነው የሚሆነው የሚለውን ጥናት በሌሎች ሀገሮችንም መልቲ ካንትሪ እንዲሆን ማለት ነው። ለምሳሌ በአሜሪካ የሚኖሩ ኢትዮጵያኖችም ጦርነቱ እንዴት አፌክት አድርጓቸዋል፣ ሜንታል ዌልቢንጋቸውን አውሮፓ ያሉ እና እንደዚህ ክሮስ ካንትሪ አይነትም ፕላትፎርም የሚፈጠር ነው እና ማንኛውም ሰው የእኛን ኮንስቲቱሽን አንብቦ ቪዥኑን ሚሽኑን እና ፐርፐዙን ሃይማኖታዊ በሆነ መልኩ ማለት ሃይማኖታዊ ስንል ማለት ሪሊ ማለት ቫዮሌት በማድረግ መልኩ ለመቀበል ሬዲ የሆነ ማንኛውም ጆይን ሊያደርገን ይችላል ማለት ነው። ሰፊ ነው። ከመጀመሪያው ኮንስቲቱሽኑ ዲዛይን ሲደረግ እነዚህ አሁን ቅድም ያልካቸውን ከአውስትራሊያ ውጭ ያሉትን በማገናዘብ ነው የተዘጋጀው እና ኢቨን የሌሎች ሀገር ዜጎችም ጆይን ሊያደርጉን ይችላሉ። ዶክተር ዮሃንስ ክንፉ በካምብራ ዩኒቨርሲቲ የሉላዊ ጤናና ምጣኔ ሀብት ተመራማሪ፣ በአውስትራሊያ ኢትዮጵያውያን ተመራማሪዎች አውታረ መረብ ፕሬዚደንት። ዶክተር ከፍ ያለው አለነ በከርቱን ዩኒቨርሲቲ የህብረተሰብ ጤናና ቴሌቶን የህፃናት ምርምር ኢንስቲትዩት ተመራማሪ፣ በአውስትራሊያ ኢትዮጵያውያን ተመራማሪዎች አውታረ መረብ ምክትል ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እንዲሁም አብረን ተመራማሪዎች በኤስቢኤስ የአማርኛ ፕሮግራም ላይ የቀረቡ ለማህበረሰቡ ጥናታዊ የሆኑ ጽሁፎቻቸውን በተመጠነ መልኩ መግለጽ በመቻላቸው በተለይም የኮሮና ቫይረስን አስመልክቶ ያደረጉት አስተዋጽኦ ከፍተኛ ነው። በዚሁ አጋጣሚ በዛም እንደዚሁ ምስጋና ማቅረብ እንወዳለን። ስራዎቻቸውም ከዚህ ዳውንሎድ ተደርገው ኢትዮጵያ ውስጥ እንዲሰራጩና እንዲደመጡ ሌላው ቀርቶ በሕክምና ዘርፍ ባሉ ባለሙያተኞች ዘንድ ሁሉ እንዲዳረስ ሲደረግ ነበር። በድጋሚ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።